Agarinya report. የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን አሉ። ፕሬዚደንቱ የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም፤ ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች አሉ ብለዋል። በእነዚህ ሕጋዊ መንገዶች በሰላማዊና ዲፕሎማሲያዊ መንገድ ከ ተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋለን፣ ሐሳቡንም እንደግፋለን ብለዋል። የሶማሊያው ፕሬዝደንት ሐሰን ሼክ መሐመድ ይህ አቋማቸውም ጽኑና ግልጽ ነው ሲሉ አብራርተዋል። በቀይ ባህር አዋሳኝ የጸጥታና የኢኮኖሚ ፍላጎት ያላቸው አገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና ትብብር መንፈስ አብረው እንዲሰሩ የጠየቁት ፕሬዝደንቱ አለመግባባቶች የሚፈቱት በውይይት በመደራደርና መግባባትን በመከተል ነው ብለዋል። የአሜሪካ ኤምባሲ ቱሪስት ቪዛ ሄደው አሜሪካ ልጅ የሚወልዱትን አስጠነቀቀም። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ የቱሪስት ቪዛ ይዘው ወደ አሜሪካ በመሄድ ለወሊድ አገልግሎት የመንግስትን ድጋፍ የሚጠቀሙ ወላጆች በቀጣይ የቪዛ እድሳት ሊከለክሉ ይችላሉ ሲል አስጠነቀቀም። ይህ ልማድ የአሜሪካን ግብር ከፋይ ጫና ውስጥ እየጣለ ነው ያለው ኤምባሲው፣ በርካታ ወላጆች በቱሪስት ቪዛ ወደ አሜሪካ የሚጓዙ በዚያው ሀገር ለመውለድ በማሰብ መሆኑንና የመንግስት የጤና ድጋፍ ፕሮግራሞችን ለመጠቀም በማሰብ ነው ብሏል። የቪዛ አሰጣጥ ፖሊሲዎች እንደዚህ አይነት ድርጊቶችን የሚከለክሉ በመሆናቸው ወደፊት ቪዛቸውን ለማደስ ለሚያመለክቱ ግለሰቦች ችግር ሊፈጠር እንደሚችል አስጠንቅቋል። ኤምባሲው በተለይ የወሊድ ቱሪዝም ተብሎ በሚታወቀው ልማድ ውስጥ ለሚሳተፉ ኢትዮጵያውያን ግለሰቦች ልጆች የአሜሪካ ዜግነት እንዲያገኙ በማሰብ ወላጆች ሆን ብለው ወደ አሜሪካ በመጓዝ በዚያው እንዲወልዱ የሚያደርግ መሆኑን ያነሳል። የኤምባሲው መግለጫ ቪዛ ጠያቂዎች ወደ አሜሪካ የሚሄዱት ትክክለኛ ዓላማና ቪዛው የተሰጠበት ዓላማ ሊለዩ እንደሚገባ ያሳሰበ ሲሆን ወደ አሜሪካ ለመጓዝ የሚያስቡ ኢትዮጵያውያን ይህንን ማስጠንቀቂያ በአጽንኦት ሊመለከቱት ይገባል ብሏል። በአማራ ክልል ዘንድሮ ለመማር የተመዘገቡት ተማሪዎች ቁጥር ከታቀደው ከግማሽ በታች ነው ተባለም። በ2018 የትምህርት ዘመን ባለፉት ዓመታት ከትምህርት ርቀው የነበሩ ተማሪዎችን በማካተት 7 ሚሊዮን 445545 ተማሪዎችን ለማስተማር መታቀዱን በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ገልጸዋል። ይሁን እንጂ መስከረም 5 ቀን 2018 ዓ ምት በክልሉ ትምህርት ሲጀመር የቢሮ ኃላፊዋ ለመንግስት መገናኛ ብዙሃን በሰጡት መግለጫ ከነሐሴ አጋማሽ ጀምሮ 3 ሚሊዮን ያክል ተማሪዎች ብቻ ተ መዝግበዋል ብለዋል ለተመዘገበው የተማሪዎች ቁጥር ዝቅተኛነት ምክንያቱ የሁለተኛ ደረጃ ትምህርት ቤት ተማሪዎች ቀድሞ የመመዝገብ ልምድ የሌላቸው መሆኑና ሌላው ደግሞ የጸጥታ ችግር ያለባቸው ትምህርት ቤቶች ተማሪዎችን መመዝገብ አለመቻላቸው ለተመዘገበው የተማሪዎች ቁጥር ዝቅተኛነት ዋነኛ ምክንያቶች ናቸው ብለዋል በ2017 ዓ ም ከ7 ሚሊዮን በላይ ተማሪዎችን ለመመዝገብ አቅዶ አራት ሚሊዮን የሚሆኑ ተማሪዎች ወደ ትምህርት ቤት ሳይመጡ መክረታቸውን ከተመዘገ ት መካከልም ብዙዎቹ ያቋረጡ መሆናቸውን ከዶቼቬሌ ጋር በነበራቸው ቆይታ ተናግረዋል። በሌላ ዜና በትግራይ ክልል 1.2 ሚሊዮን ተማሪዎች እና ከ14,000 በላይ መምህራን ከትምህርት ቤት ርቀዋል ተባለም። በትግራይ ክልል ከጦርነቱ በኋላ 46 በመቶ ተማሪዎች አሁንም ወደ ትምህርት ቤት አለመመለሳቸውን ዶቼቬሌ ዘግቧል። ህጻናትና ወጣቶች ከትምህርት ርቀው ለጉልበት ብዝበዛ እየተጋለጡ እንደዚሁም በህገወጥ መንገዶች እየተሰ ደዱ መሆኑን የክልሉ ጊዜያዊ አስተዳደር ትምህርት ቢሮን ጠቅሶ ነው የዘገበው። ከጦርነቱ በኋላ በየዓመቱ የተወሰኑ ለውጦች የታዩ ቢሆንም አሁንም ድረስ 1.2 ሚሊየን በትግራይ ክልል የሚገኙ ለትምህርት የደረሱ ህፃናትና ወጣቶች ከትምህርት ገበታ ውጪ ናቸው ተብሏል። ወደ ትምህርት ገበታ የመለስናቸው ተማሪዎች ቁጥር 1.3 ሚሊየን ወይም ከሚጠበቀው ከ54 በመቶ በታች ነው ያለው የክልሉ ትምህርት ቢሮ የቀረው 46 በመቶ ወይም 1.2 ሚሊዮን የሚሆኑ የሚጠበቁ ተማሪዎች ግን አሁንም ወደ ትምህርት ገበታ አልተመለሱም ተብሏል። የቢሮ ኃላፊው ዶክተር ኪሮስ ጉዑሽ እንዳሉት ከጦርነቱ በፊት ከ46958 በላይ የሚሆኑ መምህራን የነበሩ ሲሆን በጦርነቱ ምክንያት ከ14000 በላይ አስተማሪዎች በአሁኑ ወቅት በትምህርት ገበታ ላይ የሉም። ይህ ከነበረው አስተማሪ 30 በመቶ አካባቢ ነው። የአስተማሪዎች ቁጥር መቀነስ ብቻ ሳይሆን በስራ ላይ ያሉት አስተማሪዎችም ስነ ልቦናዊ ጉዳት የደረሰባቸው ናቸው ሲሉ ተናግረዋል። የኢትዮጵያ አየር መንገድ የሴት አውሮፕላን አብራሪዎች ቁጥር ሰማንያ ደርሷል። አለም ከሴት አውሮፕላን አብራሪዎች በተጨማሪ በማኔጅመንት ደረጃ ያሉ የሴት ሰራተኞች ቁጥር ከሰባት በመቶ በላይ ደርሷል ብሏል። በአየር መንገዱ ቴክኒሻንነት ሙያ እያገለገሉ ያሉ ሴቶች ቁጥርም 175 መድረሱን ገልጿል። ተቋሙ በተለያየ ደረጃ ሴቶችን አካቶ መስራቱን እንደ አንድ ስኬት ያየዋል ያለው አየር መንገዱ በዚህም በተለያዩ ጊዜ ያት ሙሉ በሙሉ በሴቶች ብቻ የሚደረጉ በረራዎችን ማከናወኑንም ገልጿል። አየር መንገዱ የሙሉ ሰዓት ሰራተኞቹ ቁጥር ከ190 መብለጡን የገለጸ ሲሆን በአሁኑ ወቅት በስራ ላይ ያሉ 145 አውሮፕላኖች አሉኝ ያለ ሲሆን በትዕዛዝ ላይ ሆነው በተለያየ ጊዜ ልረከባቸው የምጠባበቃቸው ደግሞ ከመቶ በላይ ይሆናሉ ብሏል። የኢትዮጵያ አየር መንገድ በየጊዜው መዳረሻዎቹን እያሰፋ መሆኑን የገለጸ ሲሆን በአሁኑ ወቅት በዓለም አቀፍ ደረጃ 140 በሀገር ውስጥ ደግሞ 23 መዳረሻዎች አሉኝ ብሏል። ከሀገር ውስጥ መዳረሻዎቹ ውስጥ በጸጥታ ችግር ምክንያት በረራ ያቆመባቸው የሀገር ውስጥ መዳረሻዎች መኖራቸውም ተገልጿል። አየር መንገዱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በ2018 ዓ.ም ኅዳር መጨረሻ ለማስጀመር እቅድ መያዙንም የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። የኢትዮጵያ አየር መንገድ የሲቪል አቪዬሽን ዩኒቨርሲቲ በተለያዩ መስኮት ያሰለጠናቸውን 1103 ሰልጣኞችንም አስመርቋል ከተመራቂዎቹ ውስጥ 41 በአውሮፕላን አብራሪነት 343ቱ በአውሮፕላን ጥገና 524ቱ በበረራ አስተናጋጅነትና 195ቱ ደግሞ በትኬትና በሌሎች ዘርፎች የሰለጠኑ ናቸው ከኢትዮጵያውያን በተጨማሪ ከአንጎላ ከቤኒን ከካሜሮን ከቻድ ከጋቦን ከጋና ከናይጀሪያ ና ከሌሎች የአፍሪካ ሀገራት የተውጣጡ ሰልጣኞችም märg all . ኢትዮጵያ የተለያዩ ወታደራዊ የእድገት ማዕረጎችን ሰጠች። ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውና ፕሬዚዳንት ታዬ አጽቀሥላሴ መስከረም 10 ቀን 2018 ዓ ም የተለያዩ የጦር መኮንኖችን የእድገት ሹመት ሰጥተዋል። በዚህም መሰረት አራት ሌትናር ጀነራሎች ወደ ጀኔራልነት አድገዋል። ሌትናር ጀነራል አለምሼት ደግፌ፣ ሌትናር ጀነራል ደስታ ብቼ፣ ሌትናል ጀነራል ይመር መኮንንና ሌትራል ጀነራል ድሪባ መኮንን ወደ ጀነራልነት አድገዋል። በተመሳሳይ ሜጀር ጀነራል ከፍያለው አምደ የተሰማና ሜጀር ጀነራል ክንዱ ገዙ ደግሞ ወደ ሌትናል ጀነራል ማዕረግ አድገዋል። በዕለቱ 17 ብርጋዴር ጀነራሎች ወደ ሜጀር ጀነራል ማዕረግ ያደጉ ሲሆን 43 ኮሎኔሎች ደግሞ ወደ ብርጋዴር ጀነራልነት አድገዋል። በህገ ወጥ የውጭ ምንዛሬ የወንጀል ተግባር ጠርጥሬያቸዋለው ያላቸውን የ125 ተጠርጣሪዎች የባንክ ሂሳብ ማሳገዱን የፋይናንስ ደህንነት አገልግሎት አስታወቀም። አገልግሎቱ ሰሞኑን ለመገናኛ ብዙሃን በላከው መግለጫ የማክሮ ኢኮኖሚ ማሻሻያውን ተከትሎ በርካታ ሰዎች የውጭ ምንዛሬ አገልግሎትን በህጋዊ መንገድ እያካሄዱ መሆኑ የሚበረታታ ቢሆንም አንዳንድ አካላት አሁንም ከጥቁር ገበያ የውጭ ምንዛሬ የወንጀል ድርጊት ለማትረፍ እንቅስቃሴ በማድረግ ላይ መሆናቸውን በክትትል ደርሼበታለሁ ብሏል። በዚህም መሰረት በተለያየ ደረጃ በህገ ወጥ የውጭ ምንዛሬ ወንጀል ድርጊት ላይ ተሰማርተዋል ተብለው የተጠረጠሩ 123 ተጠርጣሪዎች የገንዘብ እንቅስቃሴ ከመስከረም 9 ቀን 2018 ዓ ም ጀምሮ የታገደ መሆኑንና የህግ ተጠያቂነትን ለማረጋገጥ በሂደት ላይ እንደሚገኝ አገልግሎቱ አስታውቋል። ኢትዮጵያ እዳ የመክፈል ጫና ውስጥ ናት አሉ የዓለም ባንክና አይኤምኤፍ። የዓለም ባንክና የዓለም አቀፉ የገንዘብ ድርጅት አይኤምኤፍ በጋራ ባካሄዱት አዲስ ግምገማ ኢትዮጵያ እዳ የመክፈል ጫና ውስጥ ናት ብለዋል። እንደ ሪፖርታቸው ከሆነ ሀገሪቱ ያልተረጋጋ የመበደር ዕዳና የመመለስ አቅም ላይ ናት ሲሉ የጠቀሱ ሲሆን በኢኮኖሚ ጉዳዮች ላይ ጥብቅ ማሳሰቢያዎችንም ሰንዝረዋል። በሁለቱ ተቋማት ከፍተኛ ባለስልጣናት የጸደቀው ይህ ሪ ሪፖርት ኢትዮጵያ ከኤክስፖርት የምታገኘው ገቢ በቂ ባለመሆኑ እዳዋን የመመለስ አቅሟ የተዳከመ ሆኗል ብለዋል። የተቋማቱ ግምገማ የኢትዮጵያን የዕዳ መክፈል ችግርን ያባባሰው በአጭርና መካከለኛ ጊዜ ውስጥ የሚከፈል የዕዳ መጠን መብዛትና በሰሜኑ ጦርነት ወቅትና ከጦርነቱ በኋላ ከውጭ የሚገኝ የገንዘብ ድጋፍ በከፍተኛ ሁኔታ መቀነሱ ነው ብለዋል። ኢትዮጵያ እየተከተለች ያላችው የኢኮኖሚ ማሻሻያ አጀንዳ በወቅቱ መተግበርና ከውጭ አበዳሪ የሚገኝ የዕዳ እፎይታ የገንዘብ እጥረትን ለማቃለልና ዕዳዋን ለመቆጣጠር እንደሚረዳትም አስታውቀዋል። በመጨረሻም ሳይታገድ ታግቻለሁ በማለት ከገዛ ሚስቱ ሶስት ሚሊዮን ብር የጠየቀው ግለሰብ ታሰረም። ሳይታገድ ታግቻለሁ በማለት የትዳር አጋሩን ሦስት ሚሊዮን ብር የጠየቀው ግለሰብ በቁጥጥር ስራ ውሎ ምርመራ ያደረገበት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ወንጀሉ የተፈጸመው ነሐሴ 27 ቀን 2017 ዓ ም በየካ ክፍለ ከተማ ወረዳ ሁለት ልዩ ቦታው ኮተቤ የተባለ በሚጠራው አካባቢ መሆኑን የገለጸው ፖሊስ ዶክተር አበባየሁ በላይነህ የተባለው ግለሰብ ከሚሰራበት ኮተቤ ጤና ጣቢያ አካባቢ ባልታወቁ ሰዎች ታግቶ እንደተወሰደ በማስመሰልና በገዛ ስልኩ አጋቾች እየጻፉ እንደሆነ በማስመሰል ለትዳር አጋሩ ሶስት ሚሊዮን ብር እንዲያመጡ ይህንን ካላደረጉ በሕይወት እንደማይገኝ የሚገልጽ የጽሁፍ መልእክት እየላከ ነበር ተብሏል። ቤተሰብም በወቅቱ በመደናገጥ ጉዳዩን ለፖሊስ ማመልከቱንም ፖሊስ አክሎ ገልጿል። በመሆኑም ጉዳዩ ሲጣራ ግለሰቡ ለሶስት ቀናት በ ሆቴል መቆየቱን አረጋግጧል። ፖሊስ ለምርመራው እንዲረዳውም የባንክ እንቅስቃሴውን የተከታተለ መሆኑን የገለጸ ሲሆን ተጠርጣሪውም ጳጉሜ 1 ቀን 2017 ዓ ም ከቀኑ 10 ሰዓት ገደማ ከአጋቾቹ ብር ሊላክላት ባለመቻሉ ለቀውኛል በሚል ከሦስት ቀናት በኋላ ወደ መኖሪያ ቤቱ መመለሱንም ገልጿል። ፖሊስ ግለሰቡ ወደ ቤተሰቡ መመለሱን በደረሰው መረጃ መሠረት በቁጥጥር ስር ማዋሉንም ገልጿል። ፖሊስ ግለሰቡ ላይ ባደረገው ምርመራ እገትኩ ያለው ግለሰብ ምንም አይነት የእገታ ወንጀል ያልተፈጸመበት መሆኑንና ገንዘቡን የጠየቀውም ራሱ መሆኑን ለሶስት ቀናት ያህል ሆቴል አልጋ ይዞ እንደቆየም ጭምር በምርመራ ማረጋገጡም ገልጿል። አንዳንድ ግለሰቦች ያልተገባን ጥቅም ለማግኘት በማሰብ ያልተፈጸመባቸውን ወንጀል ተፈጽሞብኛል በማለት በሌሎች ሰዎች ላይ ፍርሃትን ከመንዛት ባለፈ የሚፈጽሙት ድርጊት ከሕግ ተጠያቂነት እንደማያድናቸው ሊገነዘቡ ይገባል ብሏል የአዲስ